በኮቪድ-19 ምክንያት በአዲስ አበባ ከተማ የካፌዎች እና የአነስተኛ ምግብ ቤቶች ስራ እንደተቀዛቀዘ አንዳንድ በመስኩ የተሰማሩ ነጋዴዎች ተናገሩ። መንግስት በደንቦች እና አፈጻጸም ወጥ የሆነ የታሰበበት አሰራር እንዲከተልም አሳሰቡ። የከፍተኛ ሆቴሎች ስራም በእጅጉ እንደተጎዳ አንድ ጥናት አመለከተ። መለስካቸው አመሀ ዝርዝር አለው። ኖቭል ኮሮና ቫይረስ ወይም ኮቪድ-19 እየተባለ የሚጠራው ዓለም አቀፍ ወረርሽኝ በኢትዮጵያ መግባቱ ይፋ ከተደረገ ከአንድ ወር በላይ ሆኗል። የዚህ ወረርሽኝ ምጣኔ ሀብታዊ ተጽዕኖ ወዲያው የታየው በአገልግሎት ዘርፉ እንደነበረም ሲነገር ቆይቷል። በተለይም በምግብና መጠጥ መስተንግዶ አገልግሎት የተሰማሩት የንግዱ ማህበረሰብ አባላት ይህን በተለያየ መንገድ ተጋፍጠውታል። ቪኦኤ ሁለት ሰዎችን አናግረዋል። ሁለቱም ስማቸውን ይፋ ማድረግ አልፈለጉም። የመጀመሪያው ሰው የተሰማሩት በካፍቴሪያና ቁርስ ቤት ሥራ እንደሆነ ይናገራሉ። ድርጅታቸው ሥራውን የሚያከናውነው መንግሥታዊ ከሆነው ከቤቶች ኮርፖሬሽን በተከራየው ቤት ነው። ዐሥራ ሰባት ሠራተኞች በድርጅታቸው ተቀጥረው እንደሚሠሩም ይናገራሉ። ሀያ አምስት ቀናት ያህል ከዘጉ በኋላ ሥራቸውን እንደገና እንደጀመሩ የሚናገሩት እኚህ ሰው ወደፊት ይህን ሥራ ለመቀጠል ከባድ እንደሆነባቸውም አልሸሸጉም። አንዳ ስራ የለም አሁን ያው ሰውም ብዙ ስለሚጠነቀቅ ካፌ ስራ በጣም ደካማ ነው። አሁን ያው እንግዲህ እንገዳገዳለን እንጂ አስቸጋሪ ነው ይሄ ብሎ ለማለትም ለመወሰንም ምንም በጣም ከባድ ነው፣ አስቸጋሪ ነው። ምክንያቱም አንዲያ በሽተዋለ፣ ሁለተኛ ስራው የለም፣ ሶስተኛ ወረደ ሳንሰራ ነው የምንከፍለው። እንደው ቢያንስ እንኳን መንግስት የክራይ ቤትን አሁን ግለሰቦች የሁለት ወር የሶስት ወር ምናምን ለቀናል ሲሉ ክራይ ቤቶች ለምን በግማሽ ገና ለዛውም በመያዝያ ላይ እንዳለ በጣም ግራም ያጋባ ነው። ይሄንን ጠቅላላ የሀገሪቱን ምጣኔ ሀብት ለማንቀሳቀስ እንደገና በእርሱ አስተያየት ምን መደረግ አለበት ይላሉ? በእርግጥ ለመንግስትም ከባድ ነው። በግለሰብ ደረጃም ደካም ትንሽ ይከብዳል። ምክንያቱም ያው ኢኮኖሚው በጣም እየወደቀ ነው። ግን እንደው ለምሳሌ የሰራተኛ ደመወዝ እንዲህ እየተከፈለ ሳይሰራ እየተከፈለ እያለ መንግስት ደግሞ ያው እስፔሻሊ እንደ ክራይ ቤት ያለው ድርጅት ቢተውን ባያስከፍለን ድበጥባጭን አሁን እኛ እኮ ጭንቀቱ አለ። የስራው አለመኖር አለ። ያው ቤተሰብ አለ። ሰራተኛ አለ። ይሄንን እ ሼል ኢንዳይሬክት ላሁን መንግስት ለድርጅቶች ገንዘብ ስጥ እንኳን ባይባል እንዲህ አሁን ለምሳሌ እንደ ክራይ ቤቶች የመንግስት ድርጅት ነው። ስለዚህ እንደ ሼር ሊያደርጉን ይገባል፣ መካፈል አለባቸው። ይሄ ኢንዳይሬክት መንግስት ያው ድጋፍ አደረገ ማለት። ለኛ ግን አሁን ያንንም እንከፍላለን። የው እንደሚታየው አሁን ሁለት ሰው ሶስት ሰው የለም አሁን ቤት ውስጥ ስለዚህ በጣም ከባድ ነው። በዚህ ደግሞ ክራይ ቤት ዋጋ ጨምሮ ነው ያለው። አዲሱ የክራይ በጣም በስራ እየተሰራ እንኳን ለመክፈል አስቸጋሪ የነበረበት ነው። አሁን ግን የበለጠ ደግሞ በጣም እንትን ያለ ትንንሽ ሴክተሮች እንደዚህ ተደግፈው በምንም በምንም እንትን ካላሉ፣ ያው አሁን እኮ አምስት ወር ያህል ተሰራም አልተሰራም እውነትን ነው። ሰራተኞቻችን እኛ ልናጣቸውም አንፈልግም። በተቻለው መጠን ተደጋግፈን እንሄዳለን። ግዴታ የሞራልም ግዴታ ጨምር ነው፣ አዋጁም ያስገድዳል። ግን ከዛ ውጪ ደግሞ ለሞራልም አንድ ሰው እሱ በልቶ እያደረ ሌላው ሊራብ ስለማይገባ እናደርጋለን። ግን በጣም የታሰበበት ስራ ቢሰራ ጥሩ ነው። የታሰበበት ሪዝነብል የሆነ ስራ ቢሰራ ጥሩ ነው። እንደ አሁን እንግዲህ አሁን ከፍተዋል ካፌውን፣ ንግድ ቤቶችም እየተከፈቱ ነው አሁን ምግብ ቤት። አሁንም በሽታው ችግር ሊፈጥር በሚችልበት ደረጃ ላይ ነው ያለው። መደረግ ያለበት ጥንቃቄ ምንድን ነው? ይላሉ በእርስዎ አስተያየት፣ ስራውም እየተሰራ እንዴት አድርጎ መጠንቀቅ ይቻላል? በፊት እንደረድረው የነበረው ወንበር አሁን የለም። በግማሽ ቀንሰናል። በግማሽ በጣም አሁን በተባለው መጠን አትሊስት አንድ ሜትር ባላነሰ ሁኔታ እየሰራ ነው። እሱም ሆኖ ስራ የለም። አሁን እኮ በኦልሙስ ባዶ ቤት ንታክፍን ቁጭ አለ። እሱም ሆኖ ስራ የለም። ብቅ ጥልቅ የሚል አይነት ስራ ነው ያለው። ስለዚህ አሁን እየሰራን ስላልሆነ እንደ ዝም ብለን ነው የከፈልን ነው እንጂ ስራውም የለም። ለከስተመሩም፣ ለእኛም ሰራተኞች በሚያሳስብ ደረጃ ላይ አይደለም ያለው። የእርስ በእርስ አነካካት ሊችሉ ነው። እሱ በጣም ሰራተ ቀንሰን ነው እየሰራን ነው ያለ ነው። ስራውም ብዙም የለም። በጣም አመሰግናለሁ። ሁለተኛው የቪኦኤ እንግዳ ከ20 ዓመት በላይ አሁን በሚተዳደሩ ምግብና የመጠጥ ቤት ሥራ ተሰማርተው ሲሰሩ እንደቆዩ ይናገራሉ። የንግድ ቤታቸው የአስቸኳይ ጊዜ አዋጁ ከመታወጁ በፊት በወረዳው ባለሥልጣናት እንደታሸገባቸው ያስረዱና ከጥቂት ቀናት በፊት ግን እንደተከፈተላቸው ገልጸዋል። በድርጅታቸው ሦስት ሰዎችን ቀጥረው ደሞዝ እየከፈሉ መሆናቸውንና ከግለሰብ ቤት ተከራይተው እንደሚሰሩም ያስረዳሉ። ወጥ የሆነ የስራ አፈጻጸም ባለመኖሩ በእርሳቸው ላይ በተለይ ጉዳት እንደደረሰባቸው ያስረዳሉ። አሁን ሶስት ቀኔ ነው መጥተው ያነሱልኝ። ያው ደንበኞችም ሸሹ የሉም፣ ደንበኞችን ማግኘት አልቻልኩም። ስራውም ያው ቀዝቃዛ ነው። ቢሆንም ለስላሳም አንቦሃም ሽጬ እንዳልኖር እኔ ተበድዬ፣ ያለው ለምን አንድ አይነት መመሪያ ለምንድን ነው አይደረብ? እኔ በጣም የሚገርመኝ ነገር በሽታው ለሁሉ ነው። ይሄ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው። ይሄን ያክል አደጋ መጥቶ እኔ ልስራ ማለት አይደለም ለምን አልሰራሁም ለማለት አይደለም። ግን አንድ አይነት ለምን አልሆነ? ምክንያቱም አሰራሩ አሰራሩ የተለያየ ነው። ሁሉም ወረዳ እንደፈለጉ ነው። ከዚህ በኋላ ምን ሊያደርጉ ነው የሚያስቡት? ከዚህ በኋላ ሰው እኔ ሰው እንደሆነ እሆናለሁ። ምን ችግር አለ? ሰው እንደሆነ አሁን መንግስትም በአንድ በኩል ይሄ ታሳቢ የተደረገ ነገር አይመስለኝም። አሁን እኔ ግለሰብ ቤት ነው ተከራይቼ የምሰራው ልጆች አሉ፣ ሰራተኞች እነሱ ደግሞ የግለሰብ ቤት ተከራይተው ነው የሚኖሩ፣ ልጆች አላቸው። እነሱም በአቅማቸው እና ይህ ሁሉ ሰው ይሄ በዚህ በዚህ መንገድ ነው ተባለ ነገር የለም። እንድቹ ተዘግቶ እንዴት ይሆናል? ይሄ ከባድ ነገር ነው። ትንሽ ግራ የሚያጋባ ነገር ነው የታየኝ ሁሉ ታሳቢ አልተደረገበትም። እንደገና ደግሞ ይሁን መንግስት ይህንን ባያደርግ፣ ለምን አንድ አይነት አልሆነም? አዲስ አበባ ውስጥ የተለያየ ወረዳ የፈለገውን የተለያየ ነገር ነው። በቃ የሚያሳዝነው ይሄ ነው። አንድ ወጥ አሰራር፣ አንድ ወጥ የሆነ ነገር የለም። ሁሉም ግማሹ ስራ ይላል፣ ግማሹ ዝጋ ይላል እንደፈለገ። በቃ ይህ ትክክል አይደለም ብዬ አስባለሁ። ኮቪድ-19 በሀገሪቱ ምጣኔ ሀብት ላይ ያሳደረውና ወደ ፊት ሊያሳድረው የሚችለው አሉታዊ ተጽዕኖ ከፍ ያለ እንደሆነ ግርድፍ ናቸው የሚባሉ ጥናቶችም እያመለከቱ ናቸው። የኢትዮጵያ የኢኮኖሚክስ ማህበር በዚህ ወር ይፋ ያደረገው ጥናት እንደሚያመለክተው ወረርሽኙ በኢኮኖሚው ላይ እስከ 200 ቢሊዮን ብር ኪሳራ ሊያስከትል እንደሚችል ይገልጻል። አክሎም የወረርሽኝ ስርጭት መራዘምና መስፋፋት የሚያስከትለው የኢኮኖሚ እንቅስቃሴ መቀሳቀዝ በከተማና በገጠር ድህነትን ማስከተሉ ግልጽ ሆኗል። በመሆኑም በአገር አቀፍ ደረጃ ከድህነት ወለል በታች የሚኖረው ዜጋ እስከ ሰላሳ ስምንት ነጥብ አራት በመቶ ሊያሻቅብ ይችላል ብሏል። የአዲስ አበባ ባለሆቴሎች ማህበር ያወጣው አንድ ቅኝት ደግሞ እንደሚያሳየው በአሁኑ ጊዜ በከተማዋ ካሉት የሆቴሎች መኝታ ቤቶች አገልግሎት የሚሰጡት ከሁለት በመቶ በታች ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።